ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 11 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁ አዲሱ አበበና ጤና ይስጥልን፣ ክቡራትና ክቡራን፣ እኔም ሶሎሞን አባት ነኝ። ጠቅላይ ሚኒስትር አብይ አህመድ ከምዕራብ ወለጋ ቤጊ ወረዳ ነዋሪዎች ጋር ተወያዩ። አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድን ነው የተቸገርነው? እኛ የነገውን እያየን ነው። ሰው ደግሞ የትናንቱን እያየ ነው የትናንቱን እናውቃለን ያደግንበትም ስለሆነ እኛ ስለ እሱም እያወራ መኖር አንፈልግም። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አዲሱ፣ በቦረና ዞን አምስት ሰዎችን የገደሉ የመከላከያ አባላት ታሰሩ። የናይጄሪያ ፕሬዝዳንታዊ ምርጫ መተላለፍ የዚያችን አገር የምርጫ ተአማኒነት ጥያቄ ውስጥ ከተተ። ኢራን የዓለማችን ዋነኛዋ የሽብርተኞች ደጋፊ ተደርጋ ተፈረጀች። ከዜናችን መካከል ዋናዎቹ ናቸው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቦረና ዞን ሚኦ ወረዳ አዲ ሎላ በሙሽሮች ላይ ተኩሰው አምስት ሰዎችን የገደሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ። የወረዳው ኦሮሞ ዲሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገሎ የሟች ቤተሰቦች የደም ካሳ እንዲያገኙ የወረዳው አስተዳደርም እየሰራ መሆኑን ለአሜሪካ ድምፅ ተናግረዋል። ዳዊት ገልሞ ነው ዘገባ ይላከልን። ባለፈው ማክሰኞ የካቲት አምስት 2011 ዓ ምት በወረና ዞን ሚዮ ወረዳ እዲሎላ በምትባል ከተማ ሰዎች ላይ ግድያ የፈጸሙ የመከላከያ ኃይል አባላት በቁጥጥር ስር መዋላቸውን ወረዳው አስታወቀ። የሚኦ ወረዳ ኦሮሞ ዴሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶር አገልግለው በግድያው ተሳትፈዋል የተባሉ የሰራዊት አባላት ሚኦ ወረዳ በሚገኘው የኢፌድሪ መከላከያ ኃይል ካምፕ በቁጥጥር ስር እንዳሉ ተናግረዋል። ማሪኝናማ ውይይታችንን ለመቀጠል በተስማማነው መሰረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም ሦስት ሰዎችን ለይተዋል። ሰዎቹ በተጨባጭ ታስረዋል። ሰላሳ አባላት ያሉት ኮሚቴም ሄዶ ሰዎቹን አይቷቸዋል። በቁጥጥር ሥር ያሉትን ስማቸውንና ፎቶአቸውን ወስደናል። ከዚያም ከመከላከያ ኃይል አባላት ጋር ውይይት አድርገናል። ግድያውን የፈጸሙ ሰዎች በቁጥጥር ሥር ስላሉ ከአካባቢው ኅብረተሰብ ጋር እንዴት በሰላም መኖር እንደሚችሉም ተወያይተናል። ስለ ወደፊት የፍርድ ሂደት ክትትል፣ ጉዳዩን እየተከታተለ ያለውና ሰላሳ አባላት ያሉት ኮሚቴ በሚመጣው ቅዳሜ ውሳኔ ይሰጣል ብለዋል። በአካባቢው የሚገኙ የመከላከያ አዛዦችም የኮሚቴውን ውሳኔ ለመቀበል ዝግጁ ናቸው ሲሉ አክለው ገልጸዋል። በተኩሱ ሕይወታቸው ያለፈ ሰዎች ቤተሰብ የደም ካሳ ያገኛሉ ወይ ዘኛናም ስላ ጊሳኒ አካፈላሙ አንጀሉ አልድብሳ ጅራ ወራኒ ጃሪሷን አሁን ቤተሰቦቻቸው የደም ካሳ እንዲከፈላቸው እየተነጋገርን ነው። የመከላከያ ኃይል አዛዦችም በአካባቢው ባህል መሠረት ጥያቄውን እንድናደርስላቸው ነግረውናል። ይህም እንዲሳካ ከሞያሌ የመጡ የቦረና ሽማግሌዎችም ከእኛ ጋር ናቸው። ይሳካልናል ብለንም ተስፋ እናደርጋለን። በቁጥጥር ስር ውለዋል የተባሉት የመከላከያ አባላትም ሚወረዳ በሚገኘው የኢትዮጵያ መከላከያ ካምፕ ውስጥ መሆናቸውን አቶ ሶራ አስረድተዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አመሰግናለሁ ገልሞ ለዘገባው። የሶማሌ ብሔራዊ ክልላዊ መንግስት በጅግጅጋ እየተካሄደ ባለው የከተሞች ፎረም ዘርፈ ብዙ ጥቅሞችን እያገኘው ነው አለ። በርካታ ከተሞች አንድ ቦታ ተሞክሯቸውን ማቅረባቸው ለክልሉ የከተማ ልማት ስራዎች መልካም ግብዓት ሆኗል ሲሉ በክልሉ የከተማ ልማትና መልካም አስተዳደር የስራ ሂደት መሪ አቶ ሰመተር ፈለቀ ለቪኦኤ ገልጸዋል። ክልሉ ከዚህ በፊት በአራት ወይም በአምስት ከተሞች ብቻ ተወክሎ በከተሞች ፎረም ላይ ይገኝ እንደነበር ያስታወሱት አቶ ሰመተር አሁን ግን 18 የክልሉ ከተሞች በአውደ ርእዩና አውደ ጥናቶቹ ላይ በመሳተፍ ወደ የዞናቸው ሲመለሱ ከፍተኛ የከተማ ልማት ንቅናቄ ሊያካሄዱ የሚችሉባቸውን ግብዓቶች እያገኙ ናቸው ብለዋል። ኃላፊውም በጅግጅጋ በተካሄደው የከተሞች ፎረም እና አውደ ጥናት ላይ የተጠናቀረ ዘገባ በምሽቱ ዝግጅታችን ይዘናል። ፖሊስ የበታች ፍርድ ቤት በአቶ ኢሳያስ ዳኛው ጉዳይ በሰጠው ውሳኔ ቅር በመስተኘቱ ለፌዴራል ጠቅላይ ፍርድ ቤት ይግባኝ አለ። የተጠርጣሪ ጠበቆች ፍርድ ቤቱ የሕሊና ፍርዱን እንዲሰጥ ብቻ እንጠይቃለን ብለዋል። ፍርድ ቤቱ ቀጠሮ ቆርጧል። መለስካቸው አመሃ አጠር ያለ ዘገባ ልኮልናል። ፖሊስ የካቲት 7 2011 ዓ ም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ እስረኛ ወንጀል ችሎት አቶ ኢሳያስ ዳኘው በ50 ሺህ ብር ዋስ እንዲፈቱ በሰጠው ውሳኔ ቅር በመሰኘት ትዕዛዙ እንዲታገድ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ብለዋል። ዛሬ ከቀትር በኋላ ፖሊስ ባቀረበው አቤቱታ እንደገለጸው ተጠርጣሪው አቶ ኢሳያስ ዳኘው ከ2001 ዓ ም እስከ 2005 ዓ ም በነበረው ጊዜ በኢትዮቴሌ የአንድ ዘርፍ ዳይሬክተር ሆነው ሲያገለግሉ ኢዴ ከተባለ የውጭ ድርጅት ጋር ያለ ጨረታ የተፈጸመ የሥራውል ተፈራርመዋል በዚህ የስራውል ተፈጽመዋል ከተባሉት የወንጀል ድርጊቶች መካከልም ለተወሰኑ ሰራተኞች በሰዓት ከ125 እስከ 150 የአሜሪካ ዶላር እንዲከፈላቸው አድርገዋል የሚል ነው። በዚህም የተዘረዘሩ ሰራተኞች 49495 የአሜሪካ ዶላር ያልተገባ ጥቅም አግኝተዋል የሚል ነው። ለዚህም ጥርጣሬ መነሻ ማስረጃዎች እንዳሉትና የ14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ለበታች ፍርድ ቤት ማመልከቱን ይሁንና የበታች ፍርድ ቤት ተጠርጣሪን በዋስ እንዲፈታ መወሰኑን በመቃወም ይግባኝ ማለቱን ለችሎቱ ተናግረዋል። የተጠርጣሪ ጠበቆችም ፖሊስ ይህን ማመልከቻ ለፍርድ ቤት ያስገባው ተጠርጣሪን ላለፉት ሶስት ወራት በእስር ይዞ ሲመረምር ከቆየ በኋላና በዋስ እንዲፈቱ ሲወሰን መሆኑን ይህ ችሎት ተመልክቶ የህሊና ፍርዱን እንዲሰጥ አመልክተዋል። ክሱም ሐሰት እንደሆነና ለጥርጣሬ የሚያበቃ ማስረጃ እንደሌለም አመልክተዋል። ፍርድ ቤቱ ግራ ቀኙን ከሰማ በኋላ ውሳኔውን ለመስጠት የካቲት 13 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው የናይጄሪያ ፕሬዚደንታዊ ምርጫ ባለፈው ቅዳሜ ይካሄዳል ተብሎ በመጨረሻው ደቂቃ ለአንድ ሳምንት መራዘሙ በሀገሪቱ ውስጥ ሐቀኛና ነፃ ምርጫ ስለመካሄዱ ጥርጣሬ አስነስቷል ለናይጄሪያውያን ይህ ያልተለመደ ባይሆንም በጸጋ የተቀበሉት ግን እንዳልነበርም ተገልጿል። ናይጄሪያ ውስጥ ምርጫ በሰዓቱና በተገባው ቃል መሰረት ሳይካሄድ ሲቀር ተደጋግሞ መስተዋሉ ባለፉት ዓመታት ውስጥ መዛግብት ያስረዳሉ። የሆነ ሆኖ የምርጫ ጊዜን ማስተጓጎል ወይም ማስተላለፍ የናይጄሪያ ብቻ ችግር አይደለም ተብሏል። በመላ አፍሪካ ውስጥም ፕሬዚደንታዊ ምርጫዎች ሃያ ሰባት ያህሉ ባለፉት ጥቂት ዓመታት ውስጥ የተካሄዱት ዘግይተው ነው። ባለፉት አስር ዓመታት ፕሬዚደንታዊ ምርጫ ካካሄዱ ሀገሮች መካከል የተወሰኑት ቀድሞ የታቀዱ ቀኖችን ያልጠበቁ የዘገዩ እንደነበርም ቪኦኤ ከምርጫዎች ኢንስቲትዩት ጠንካራ ዴሞክራሲ ለአፍሪካ መርሃ ግብር ወይም ኤሌክቶራል ኢንስቲትዩት ፎር ሰስቴናብል ዴሞክራሲ ኢን አፍሪካ ከሚባለው ተቋም ያገኘው ትንታኔ ያስረዳል። በመጨረሻም ኢራን የአልቃይዳ ዋነኛ የስራ አመራር የሆኑትን ሰዎች አስጠልላለች በማለት ሳውዲ አረቢያ ክስ አሰማች። ሳውዲ በተጨማሪም ባለፉት ሳምንት 27 የኢራን እስላማዊ አብዮታዊ ዘብ ለሞቱበት የአጥፍቶ ጠፊ ጥቃት የሪያድ እጅ አለበት ተብሎ የቀረበባትንም ክስ አስተባብላለች። ጎረቤት ፓኪስታንን እየጎበኙ ያሉት የሳውዲ ውጭ ጉዳይ ሚኒስትር አብድል ቢን አህመድ አልጁበር ናቸው ክሱንና ማስተባበያውን ዛሬ ያሰሙት። ኢራን ከ911 የሽብርተኞች ጥቃት ጀምሮ የኦሳማ ቢን ላደንን ልጅ ጨምራ ዋና ዋናዎቹን የአልቃይዳ የሽብር መሪዎች ታስጠልል እንደነበረ የተናገሩት የሳውዲው ሚኒስትር ኢራን የዓለማችን ዋናዋ የሽብርተኛነት ደጋፊ ነችም ብለዋል። ሚኒስትሩ አልጃበር ይህን የተናገሩት ከፓኪስታኑ አቻቸው ሻህ መህሙድ ቆረሺ ጋራ ኢዝላማባድ ውስጥ በሰጡት ጋዜጣዊ መግለጫ ነው። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 11 2011 ዓ ም ምሽት ፕሮግራም ነው ግብረ ገብነት እየተናደ የተውሶ ባህል ማንነታችንን እየወረበረ ሄደ የሚሉ ብዙ አይደሉም እንደሚገባን ያስተማራችሁን እየቀረጻችሁን አይደለም በዚህ ሰዓት ና አሁን ላለው የስርዓት መፋለስ ወጣቶች ላይ የሚታየው ግብረ ገብነት ችግር ትልቁን ኃላፊነትም ትወስዱት አባቶቻችን ናችሁ የደሴ ወጣት ማህበራዊ ሚዲያዎች ሰላምን ከመስበክ ይልቅ መጣብህ ሄደብህ፣ አማራው በትግሬው ላይ፣ ትግሬው በኦሮሞ ላይ የተነሳበት አቃጠለው፣ በብዙ ደረጃ የምናየው ይህ ነው። ወጣቱ ሊያስበት ይገባል። ሀገር ከሌለ ተምሮ መመረቅ፣ ሰርቶ ማደግ የለም። የደሴ መምህር በሁለቱም ላይ ዘገባ አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ጋራ ከምዕራብ ወለጋ ቤጊ ወረዳ ነዋሪዎች ጋር ተወያይተዋል። ውይይቱን የታደሙ አንድ የወረዳው ነዋሪና የቤጊ ከተማ ከንቲባ ሰላምና የመሠረተ ልማት አውታሮች የውይይቱ ዋና ጉዳዮች መሆናቸውን ተናግረዋል። ናኮር መልካ ከነቀምቴ ዘገባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በምዕራብ ወለጋ ዞን ቤጌ ወረዳ በመገኘት ከወረዳው ማህበረሰብ አባላት ጋር ውይይት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽህፈት ቤቱ በድረ ገጹ እንዳሰፈረው ነዋሪዎቹ የመሰረተ ልማት እጦትን እንደ ዋነኛ ችግር አንስተዋል። ጠቅላይ ሚኒስትሩና የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ ለሰላምና ልማት መረጋገጥና ለአንድነት አስፈላጊነት ለህዝቡ ንግግር ማድረጋቸውን የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ጠቅላይ ሚኒስትር አብይ አህመድ የአስፋልት መንገድና መብራትን በተመለከተ የፌዴራል መንግስት የቤት ስራውን ወስዶ የሚሰራ መሆኑን ጠቁመው ህብረተሰቡ በመግባባት ችግሮቹን እንዲፈታ መልዕክት አስተላልፈዋል። አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድን ነው የተቸገርነው? እኛ የነገውን እያየን ነው። ሰው ደግሞ የትናንቱን እያየ ነው የትናንቱን እናውቃለን፣ ያደግንበትም ስለሆነ እኛ ስለሱም እሱም እያወራ መኖር አንፈልግም። አርባ ዓመትን መቆየት አንፈልግም። በአጭር ጊዜ ውስጥ ዓላማችንን ካሳካን እኛ ያየነው ነገር ልዩ ነገር ነው። አይናችሁ ከተከፈተ ለሌላውም ትተርፋላችሁ። ታሪክና ባህላችን ኦዳ ስር ውጭ ብሎ መመካከር ነው። መነጋገር ይቻላል፣ መተቻተትም ይቻላል። ከመገዳደል ግን መውጣት አለብን። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም ስለሰላም ሰላም አጽንዖት ሰጥተው ያነሱ ሲሆን በተለይ አርሶ አደሮችን ተጠቃሚ የሚያደርጉ የግብርናና መስኖ ስራዎች ላይ መሰራት አለበት ማለታቸውን የክልሉ መገናኛ ብዙሀን ኦቤን ዘግቧል። ከልማት ጋር ተያይዞ ቤጊ ብቻ ሳይሆን መላ ኦሮሚያ ውስጥ ችግር አለ። ቤጊ ለብቻ የተጠቀመው ነገር ወይም ያጣው ነገር የለውም። የክልሉ መንግስት የኦሮሞን ሕዝብ ህይወት ለመቀየር በዝናብ ላይ ብቻ ተመስርተን ሳይሆን ያለንን ገንዘብ አውጥተን በመስኖ ላይ እየሰራን ነው። አብዛኛው የመስኖ ስራ ደግሞ ምዕራብ ላይ ነው ያለው። ያለምንም ጥቅም እንዲሁ የሚፈሱ ብዙ ወንዞች አሉ። በዚህ ላይ እንሰራለን። ነገር ግን ሰላም የሁሉም ነገር መሰረት ነው። ሰላም ከሌለ እንዴት የልማት ስራ ማከናወን ይቻላል? እንዴት መስራትም ሆነ ሰው መሆን ይቻላል? በውይይቱ ላይ ከተሳተፉት መካከል አቶ ቀልቤሳ አርፋሳ የጠቅላይ ሚኒስትሩ ቅጽበታዊ ጉብኝት እንዳስገረማቸው ከተናገሩ በኋላ በውይይቱ ወቅት በዋነኝነት ያነሷቸውን አንኳር ጉዳዮች አብራርተዋል። አገር የሚመራ መንግስት እዚህ መጥቶ ከእኛ ጋ አቧራ ውስጥ ቁጭ ብሎ ችግራችንን ስላየልን በጣም ደስ ብሎናል። የልማት ችግርንም በተመለከተ ለምሳሌ መንገድ፣ ውሃ፣ መብራት፣ ትምህርት ቤት፣ ሆስፒታልም ቢሆን ተገነባ እንጂ በቂ ሐኪም መድኃኒት የለውም። እሳቸውም በዚህ ላይ አስተያየት ሰጥተዋል። የከተማው ከንቲባ አቶ አብዱል ከሪም ከበደ ጠቅላይ ሚኒስትሩ የወረዳው ነዋሪዎች ላነሱላቸው ጥያቄዎች መልስ መስጠታቸውን ጠቅሰው በአካባቢው ታጣቂዎቹ ሲንቀሳቀሱ የነበረ የኦሮሞ ነፃነት ግንባርና ኦሮሞ ዲሞክራሲያዊ ፓርቲ መካከል የተፈጠረውን አለመግባባት በሽምግልና ለመፍታት የተጀመረው ሂደት ተጠናክሮ እንደሚቀጥል ማውሳታቸውን ገልጸዋል። ጠቅላይ ሚኒስትሩ ከሁሉም በላይ ሰላምን ማስፈን የወረዳው ነዋሪዎች ትኩረት እንዲሆን አበክረው ተናግረዋል ብለዋል። ሰላማችንን አብረን እንመልሳለን፣ አንድነታችንንም እናጠናክራለን። ነገር ግን ገጠርን ከገጠር ገጠርን ከከተማ የሚያገናኝ መንገድ የለንም። የሚመረተው ምርት ጥቅም ላይ ስለማይውል በዚህም በኩል ችግር አለ። መንግስት ከኛ ርቆ ስላለ ረስቶናል ብለው ነው ጥያቄ ያነሱላቸው። እሳቸውም ቃል የገቡልን ሰላሙን ተግባብተን ወደነበረበት እመልሳለን ብለው ነው የተነሱትንም የልማት ጥያቄዎች በሂደት ለመመለስ በትዕግስት ጠብቁም ብለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። አመሰግናለሁን፣ አኮር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአዲስ አበባ ከተማ ወጣቶች ከመቀሌ ወጣቶች ጋር ተገናኝተው ተነጋግረዋል። ከትናንት በስቲያ ቅዳሜ መቀለ የገባው የአዲስ አበባ ቡድን አምስት መቶ ወጣቶችንና የከተማይቱን አስተዳደር አመራር አባላት እያቀፈ እንደሆነ ተገልጿል። ሙሉጌታ አጽባሀ ከመቀለ ተጨማሪ አለው። ወጣቱ በአንድነት ለሰላም ዘብ ሊቆም ይገባል ያሉት ከአዲስ አበባ ከተማ ለጉብኝት መቀለ ከገቡ ወጣቶች መካከል ወጣት ስንዱ ይሁኔ ናት። አሁን ይሄ በብሔር፣ በዘር፣ በምን መለያየቱን ትተን አንድ ሆነን አንድ ትት ኢትዮጵያን አንድ አድርገን ለመኖር ነው አቋማችን የኛ አሁን እዚህ ጋር ያለ ነው። የመቀሌ ወጣቶችን እነሱ ጋር ሆነ ግን መስራት ያለብን። ባህር ዳር ሄደናል፣ አዋሳ ሄደናል፣ አሁን መቀሌ መተናል። የመቀሌን አድርገን አሁን ደግሞ ስድሜ ሄድ ወደ ሌሎቹ ደግሞ ከባህር ዳር ከሶስታችን አራት እንሆንና ወደ ሌላ ክፍለ ሀገሮች እየሄደን በቃ ስለ ፍቅር መስበክ ነው የያዝነው። ሌላው የአዲስ አበባ ወጣት ሚካኤል ወርቆም ይህንኑ ያረጋግጣል። በሀገራችን ላይ ባለው ወቅታዊ በሆነው የፖለቲካ ችግር ምክንያት ብዙዎቹ እየተጎዳን ያለ ነው ወጣቶች፣ ነው ወጣቶች ስልህ የአዲስ አበባ፣ የመቀሌ፣ የባህር ዳር አይደለም የመላ የኢትዮጵያ ሕዝብ ወጣት ነው እየተጎዳ ያለው። እና ወጣቱን እርስ በእርስ አገናኝተን ወጣቱ አንድ መሆናችንን የምንጮኸው ስለ አንድ ኢትዮጵያ መሆኑን የሚያንጸባርቁ ስራዎችን ስለ ሰላም የምንሰብካቸው ነገሮችን ወጣቶች እየተገናኙ እርስ በርሳቸው የሚያደርጉት ውይይት ቀጣይነት ሊኖረው ይገባል፣ ያሉት ደግሞ የመቀለ ከተማ ወጣት ደስታ ሀጎስ ነው። የኢንፎርሜሽን ጋፕ አለ ማለት ምን ማለት ነው? እዛ ሩቅ ሆነ ሲወራልህና መጥተህ ስታየው ልዩነት አለው እና በምክንያት እንድናምን አውቀን ለትክክለኛ በትክክለኛ ሰዓት በትክክለኛ ቦታ ወሳኝ ሰዎች እንድንሆን ስለሚያደርገን አንዱ ወደ አንዱ መሄድ ከፍተኛ ጥቅም አለው ብዬ አስባለሁ። የጣዕመ ሀድሽም ሀሳብ ተመሳሳይ ነው። ሰላም ነው የሚያስፈልገን፣ ጦርነት አያስፈልገንም፣ ህውከት አያስፈልገንም፣ ፋብሪካ መቃጠል አይጠበቅብንም፣ ፋብሪካ መጨመር እንጂ። እኛ የመቀለ ከተማ ወጣቶችም ሰላም እንዴት እንደሚጠበቅ አሳይተናል፣ ልምዳችን አሳልፈናል። አይቶን የሄዱት ስለዚህ እኛም ከአዲስ አበባ ወጣቶች ቀጣይነት ቢኖረው ይሄ ግንኙነት የመቀለ ከተማ ከንቲባ ኢንጂነር አርያ ግርማይ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ ወጣቶች እንዲገናኙ ማድረጋቸው የሚመሰገን ተግባር ነው ብለውታል። የመቀለ ወጣቶችም ለሰላም እያደረጉት ያሉት አስተዋጽኦ ምስጋና አቅርበውላቸዋል። አዲስ አበባ ከተማና የመቀለ ከተማ እህት ከተሞች ናቸው። በተለያዩ ማህበራዊ ኢኮኖማዊ ጉዳዮች ላይ በጋራ ስንሰራ ቆይተናል። አሁንም ወደፊትም በተለያዩ ጉዳዮች ላይ በተለይ ታላቁ አዲስ አበባችን ብዙ ልምድ ብዙ ሀብት የእውቀትም የማትሪያልም ስላላት ከእናንተ ጋር በመሆን ቀጣይ ልማታችን ቀጣይ ግንኙነታችን እያጠናከርን መሄድ እንዳለብን የአዲስ አበባ ምክትል ከንቲባ ዶክተር ሰለሞን ኪዳነ የጉብኝቱ ዓላማ የሁለቱንም ከተሞች ሁለንተናዊ ግንኙነት ለማሳደግ ወጣቶችም እርስ በራሳቸው እንዲተዋወቁ ለማድረግና የህወሀት አርባ አራተኛ ዓመት ምስረታ በዓል በጋራ ለማክበር ነው ብለዋል። ዛሬ የወጣቶች የሰላምና የወንድማማች ፕሮግራም ስናከብር ወጣቶች የራሳቸውን አጀንዳ ከመቅረጽ አልፈው የሌሎችም አጀንዳ የሚሆንባቸው ጊዜያቶች ስላሉ በተለይ ወጣቶች ለሰላምና ለአጠቃላይ፣ ለልማትና ዲሞክራሲ እድገት ያላቸውን ጉልህ ሚና ትኩረትን መስጠት አስፈላጊ ከመሆኑ አንጻር ይህንን ፕሮግራም ማሳካት አስፈላጊ ስለሆነ ተጀምሯል። ከቡድኑ ጋር አብረው ይጎበኛሉ ተብለው የነበረው ኢንጂነር ታክል ኦማ ባጋጠማቸው የጤና እክል አለመገኘታቸው የገለጹት ዶክተር ሰለሞን በአለመገኘታቸውም ይቅርታ ጠይቀዋል ብለዋል። የልኡካን ቡድኑ የመቀለ ሰማዕታት ሐውልትና የሀፄ ዮሐንስ ቤተ መንግስት ጉብኝት አድርገዋል። የአዲስ አበባ ከተማ አስተዳደር ለአድዋ ፓን አፍሪካን ዩኒቨርሲቲ አስር ሚሊዮን ብር እንዲሁም ለትግራይ የጦር አካል ጉዳተኞች ሁለት ሚሊዮን ብር በጉብኝቱ ወቅት አበርክተዋል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም። ሙሉጌታ እናመሰግናለን። የኬንያ መንግሥት ሞቃዲሾ ያሉትን አምባሳደሩን ለመጥራትና ናይሮቢ ያሉትን የሶማሊያ አምባሳደር ለማስወጣት በወሰነው በአሁኑ ወቅት የሶማሊያ መንግሥት ውጥረቱን የማርገብ እርምጃ መውሰዱን የሶማሊኛ አገልግሎት ባልደረባችን ሀሮን ማሩፍ ዘግቧል። ዝርዝሩን አዳነች ፍሳየት አቀርባለች። የሶማሊያ መንግስት ትላንት ማታ ባወጣው መግለጫ በአጨቃጫቂው የባህር ግዛት አካባቢ ለውጭ ተጫራቾች ያቀረብኩት ነገር የለም ብሏል። ሶማሊያንና ኬንያን የሚያጨቃጭቀው የባህር ግዛት ጉዳይ ሄግ በሚገኘው ዓለም አቀፍ ችሎት ውሳኔ እስከሚያገኝበት ጊዜ ድረስ ለጨረታ የማቅረብ እቅድ የለኝም ይላል የሀገሪቱ መንግስት ሶማሊያ። በተጨማሪም ችሎቱ ውሳኔ ከመስጠቱ በፊት በሚያጨቃጭቀው የባህር ግዛት በግሏ የምታካሄደው እንቅስቃሴ አይኖርም በማለት ለኬንያ ማረጋገጫ ሰጥታለች። ኬንያ ሞቃዲሾ ያሉት አምባሳደሯ ሉካስ ታምቦን ለአስቸኳይ ምክክር ባለፈው ቅዳሜ ወደ ሀገር ጠርታለች። ኬንያ አምባሳደሯን የጠራችው የሶማሊያ ፌዴራል መንግስት በኬንያ ግዛት የሚገኘውን የነዳጅ ዘይትና የጋዝ አካባቢን ለጨረታ ለማቅረብ እጅግ አሳዛኝና ዓይን ያወጣ ውሳኔ በመውሰዱ ነው ብላለች ኬንያ። በተጨማሪም በግዛቷ ያሉት የሶማሊያ አምባሳደር ለምክክር ወደ ሶማሊያ እንዲመለሱ አዛለች። የሶማሊያ መንግስት ታዲያ ኬንያ አስቀድማ ሶማሊያን ሳታማክር የሶማሊያ አምባሳደር ከኬንያ እንዲወጡ ማዘዟ ያሳዝናል ሲል ቅሬታውን ገልጿል። ከ12 ቀናት በፊት ለንደን በተደረገ ጉባኤ ላይ ሶማሊያ ሁለት የብሪታንያ ኩባንያዎች ያጠኑትን የጥልቅ ባህር መንቀጥቀጥ ሀዘን አቅርባለች። ነገር ግን በጉባኤው ላይ ያነሳሁት የጨረታ ዕቅድ የለም ስትል አስተባብላለች። ከዚያ በኋላ ኬንያ ትላንት ባወጣችው መግለጫ የኬንያን የባህር ግዛት በተሳሳተ ገጽታ የሶማሊያ ግዛት አስመስሎ ማቅረቡ አሳዝኖኛል ብላለች። በጉባኤው ላይ የታየው የተሳሳተ ያለችው ካርታ እንዲነሳም ጠይቃለች። ሶማሊያ በበኩሏ ትላንት በሰጠችው ምላሽ የተባለው ካርታ የሚያሳየው ሶማሊያ ግዛቴ ነው የምትለውን የባህር ቀጠናን ነው። ሶማሊያ ከኬንያ ጋር ያለው የባህር ድንበር እንዲካለል በዓለም አቀፍ ችሎት ፊት ከቀረበው የተለየ አይደለም ብላለች። የሶማሊያና የኬንያ የባህር ግዛት ድንበር እንዲካለል ሶማሊያ ከአራት ዓመታት በፊት ባቀረበችው ጥያቄ መሰረት ሄግ በሚገኘው ዓለም አቀፍ ችሎት እየታየ ነው። የሚያጨቃጭቀው የባህር ግዛት 1000 ኪሎ ሜትር ይሆናል። ኬንያ ግን ችሎቱ በጉዳዩ ላይ የመፍረድ መብት የለውም በሚል ተቃውሞ አቅርባለች። ችሎት ግን መብት አለኝ በማለት ሁለቱ ሀገሮች ጉዳያቸውን በጽሑፍ እንዲያቀርቡ ጠይቋል። አመሰግናለሁ፣ አዳነች። ክቡራትና ክቡራን አድማጮች በ19 በ22ና በ22 በ25ና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ እየተላለፈላችሁ ያለውን የሰኞ የካቲት 11 2011 ምሽት ፕሮግራም ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ማግኘት ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ በአዲስ መልክ የተዘጋጀውን የቪኦኤን አፕ በነጻ ጭናችሁ ወይም አድሳችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሰዓቱን ዋና ዋና ርዕስተ ዜና አዲሱ ያሰማናል። በቦረና ዞን ሚኦ ወረዳ እዲ ሎላ በሙሽሮች ላይ ተኩሰው አምስት ሰዎች የገደሉ የመከላከያ ኃይል አባላት በቁጥጥር ስር መዋላቸው ተገለጠ። ባለፈው ቅዳሜ ይካሄዳል ተብሎ በመጨረሻ ደቂቃ በአንድ ሳምንት የተራዘመው የናይጄሪያ ፕሬዝዳንታዊ ምርጫ በዚያች ሀገር ሀቀኛና ነጻ ምርጫ ስለመካሄዱ ጥርጣሬ አስነስቷል። እንደ አውሮፓ አቆጣጠር ከ2007 ጀምሮ ምርጫ በሰዓቱና በተገባው ቃል መሰረት እንዳልተካሄደ የምርጫ መዛግብት ይናገራሉ። በመላው አፍሪቃ እንደ አውሮፓ አቆጣጠር ከ2009 ጀምሮ ከተደረጉ 102 ፕሬዝዳንታዊ ምርጫዎች 27ቱ ዘግይተው ነው የተካሄዱት። ቅርታ፣ ኢራን የአልቃይዳ ዋነኛ የሥራ አመራር የሆኑትን ሰዎች አስጠልላለች በማለት ሳውዲ አረቢያ ክስ ታሰማለች። ኢራን ከዓለም ዋናዋ የሽብርተኞች ደጋፊ እንደሆነችም የሳውዲው ሚኒስትር ተናግረዋል። ዜናው አበቃ። አመሰግናለሁ አዲሱ። ለአርዕስተ እስተ ዜናው የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ሴድራክ ፍራንክሊን፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና አዲሱ አበበነን። ዘንድሮና ድሮ። ግብረ ገብነት ሁሉ ነገር ድሮ ቀረ የሚሉ ወገኖች አጥብቀው ከሚሟገቱባቸው አጀንዳ ውስጥ ቀዳሚው የግብረ ገብነት ጉዳይ ነው፣ ይለናል የሚቀጥለው ዘገባ መንደርደሪያ። ግብረ ገብነት እየተናደ የተውሶ ባህል ማንነታችንን እየቦረቦረ ሄደም ይላሉ። ይህ አስተሳሰብ አድማሱን አስፍቶ በአዲስ ገጽታ መንጸባረቅም ጀምሯል። ግብረ ገብነት በተሸራሸረበት ወይም በተሸረሸረበት ትውልድ ውስጥ አገራዊ ተቆርቋሪነት ይኮስሳል። ምክንያታዊ አስተሳሰብ ይጠፋል። ለዚህ ደግሞ ቀዳሚ ተጠያቂዎቹ የሃይማኖት አባቶች ናቸው የሚሉ አስተያየቶች እየተሰሙ ነው። የእምነት ተቋማትና የሃይማኖት አባቶች የድርሻቸውን አለመወጣት ከቅርብ ጊዜያት ወዲህ ለሚስተዋሉ መሠረተ ኢትዮጵያዊ ያልሆኑ ድርጊቶች መከሰት ምክንያት ነው ሲሉም ይሟገታሉ ብዙዎች። መስፍን አራጌ ከደሴ ተከታዩን ልኳል። የማህበራዊ ሳይንስ ጠበብቶች፣ የታሪክ ተመራማሪዎች፣ የተለያዩ እምነት ምእመኖች በተለያዩ አጋጣሚዎች በሚያዘጋጇቸው አውደ ጥናቶች የሚያነሱት ቁም ነገር አለ። የኢትዮጵያና የኢትዮጵያዊነት መገለጫ የሆኑት ግብረገብነትና አገራዊ ተቆርቋሪነት መሰረታቸው እየተሸረሸረ ሕልውናቸው አደጋ ላይ ወድቋል ይላሉ እነዚህ የህብረተሰብ ክፍሎች በርካቶች እንደሚሉት ይህን የማስቀጠል ኢትዮጵያ የአደራ ሃይማኖታዊ ኃላፊነት የተጣላባቸው የሃይማኖት አባቶች የሚጠበቅባቸውን ያህል አልሰሩም። በደሴ መድኃኔ ዓለም ሰንበት ትምህርት ቤት ተማሪ የሆነችው ወጣት ብርሃኔ ተገኝ ወጣቱ የግብረገብነት ትምህርት በአግባቡ በዚህ ወቅት አግኝቷሉ የሚለው ጥያቄ ምልክት ውስጥ ያለ ነው። አባቶቻችን እንደሚገባን እያስተማራችሁን እየቀረጻችሁን አይደለም በዚህ ሰዓት ና አሁን ላለው የስርዓት መፋለስ ወጣቶች ላይ የሚታየው ግብረገብነት ችግር ትልቁን ኃላፊነትም ትወስዱት አባቶቻችን ናችሁ። እውነት ቤተ እምነቶች ና የሃይማኖት አባቶች ሀገራዊ አንድነት እንዲመጣ፣ ሁለንተናዊ ሰላም እንዲሰፍን፣ ኢትዮጵያዊ ትውፊቶች ዘመን እንዲሻገሩ የሚጠበቅባቸውን አልሰሩም። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ሰብሳቢ ኦስታዝ አቡባካር አህመድ አስተ 他拉做。 እነዚህ የቤተ እምነቶች ኃላፊነታቸው አልተወጥተዋሉ ይል የሚለው ላይ እኔ አልተወጡም ነው የራሴ በተለይ ባለፉት ጊዜያቶች እዚች ሀገር ላይ የነበረው ስርዓት እዚህ ሀገር ላይ የሃይማኖት መሪም የሀገር ሽማግሌም እንዳይኖር አርጓል ብል ማጋነን አይሆን ሃይማኖት መሪዎች ከእምነታቸው የበለጠ ለፖለቲካው ታማኝ ነበሩ። የነስሚ ብዛም አባቶች አቅማቸውን ያህል እያበረክቱ ነው የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ደብረማዊ ቅዱስ ሚካኤል ካቴድራል ስብከተ ወንጌል አገልጋይ መጋቢ ሐዲስ ሚስጥረ ስላሴ ማናየ ናቸው። አባቶች አቅማቸውን ያህል እየሰሩ ነው። ባይሰሩ ኖሮ ጭራሽ ግማሽ እንጠፋ ነበር ብዬ አምናለሁ። እየሰሩት ያሉት ስራ ካለው ችግር አንጻር ስናየው ተመጣጣኝ አይደለም። ከዚህ የበለጠ መሰራት አለበት። ከዚህ የበለጠ መትጋት ይገባቸዋል በሚለው እስማማለሁ። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ዶክተር ጀማል መሐመድ ደግሞ ቤተ እምነቶቹና የሃይማኖት አባቶቹ የተጣለባቸውን አደራ መወጣት በሚችሉበት ልክ አለመደራጀታቸው አሁን ለሚስተዋሉ ችግሮች ምክንያት መሆናቸውን ያስረዳሉ። ሁሉም የእምነታቸውን መርሆች ሰው እያንዳንዱ ትውልድ ወጣቱን በላይ ወልማሳውም ሽማግሌውም በዛ መስመር ላይ ጊጌ ኖሮ ሀገራችን አሁን የተደስበት የፖለቲካ ቀውስ ውስጥ አልገባስ ነበር። እንደ ኢትዮጵያ ባለች ዘመናትን የተሻገረ የሃይማኖት መሰረት የዘረጋች ጠንካራ ባህል ያጎለበተች ማንነቷን ጠብቃ የቆየች ሀገር ትውልድ ቀራጭ አባት፣ ምክንያታዊ አስተሳሰብ ገንቢ የእምነት ተቋም እንዴት አጣች? ኡስታስ አቡባከር የእኛን ቤተ እምነት ስትመለከት ለምሳሌ ቤተ እምነቱ ያለው ሚና ህዝባዊነት መሰረት የሌለው አይደለም። ማስተማር ውንድም ማነጽ፣ እና መቅረጽ ቀርቶ ራሳቸው መሆን የማይችሉ እና እምነቱን የማያውቁ ሰዎች በእምነት መሪ ኃላፊነት እንደ ካድሬ ሲሾሙ፣ ሲሸለሙ የነበረበት ሂደት ነው የነበረው። እነዛ ሰዎች ህዝብ የሚለወጥበት ማህበረሰብ የሚቀየርበት ስራ ሳይሆን የሚያሰባስባቸው እንደ ፖለቲከኛ ካድሬ የመንግስትን ስራ ከማስፈጸም ያለፈ ሚና አልነበራቸው። በደሴ መንበረ ፀሐይ አቡነ ተክለ ሃይማኖት የሚያገለግሉት መምህር አንዱ አለም ፍሳም ባለፉት አመታት መንግስት በቤተ ክርስቲያን መጠቀምን እንጂ ቤተ ክርስቲያን ሀገራዊ ግንባታ ላይ ያላትን ትልቅ ሚና እንድትወጣ እድሉን አለመስጠቱ ተጽዕኖ አሳድሯል ብለዋል። ሀገራችን የሚታየው የሰላም እጦት ቤተ ክርስቲያናችን በስፋት ባለቤትነቱን ድርሻውን ልትወስድ ይገባል ብያምናለሁ። አንዳንድ የፖለቲካ መሪዎች ለፖለቲካቸው ጥቅም ሲሉ እስከ ዛሬም ብዙ ጥፋቶች እንደጠፉ፣ ቤተ ክርስቲያንም እንደተጎዳች እናውቃለን። ቤተ ክርስቲያን ለሰላሙም ለሀገር ልማቱም ለየትኛውም ነገር ታስፈልገናለች የሚል ሳቢ አልነበረም። እንደውም ተረግጦ ተናገሩ ተብሎ ተለክቶ የሚነገርበት ጊዜ ነበረ። ዶክተር ጀማል መሀመድ ደግሞ ፖለቲካ የጣልቃ ገብነቱ የእምነቱ አባቶችንና የእምነት ተቋማቱን ተልኮ አውኮት ቆይቷል ይላሉ። ለፖለቲካ ምን ያህል ቅርበት አላቸው፣ ኢህአዴግን ፖለቲካ ምን ያህል ሊጠብቁ ይችላሉ፣ ለኢህአዴግ ምን ያህል ታማኝ ናቸው፣ በሚል መስፈርት የሚመጡ ስለሆኑ ያኛውን ስራ ዘንግተውታል። እናም ደግሞ የዛውን ት አሁን ገፈቱ እየተቀበል ነው ማለት ይቻላል። የሃይማኖት አባቶች ለግብረ ገብነት ቅድሚያ ሰጥተው ጠፋውን የመመለስ የጎበጠውን የማረቅ ኃላፊነት እንዳለባቸው ወጣት ብርሃኔ ታሳስባለች። ግብረ ገብነት ከቤት ነው የሚጀምረው። ቤት ውስጥ ስርዓት ያለው ታላቅ ወንድም ካለ፣ በስርዓት ቤተሰቡን የሚመራ አባት ካለ በስርዓት የማይመራ ልጅ አይኖርም። እና ይህንን ነገር ከቤት ይጀምራል፣ ከጎረቤት ይጀምራል። መጥፎ ነገር ስናይ የጎረቤት ልጆች እንደ ልጆች ታስበው መመከር ይገባቸዋል። ተዉ ማለት ይገባል፣ ማስተማር ይገባል። በተለይ ትውልዱ ላደንዛዥ ዕፅ ያለው ተጋላጭነት እንዲቀንስ አባቶች በመከረ መንግስት፣ የተለያዩ ህግ ማዕቀፎችን በመዘርጋት ትውልድ የመታደግ ሚና መጫወት አለባቸው ተብሏል። ከዚህ በተጨማሪ የማህበራዊ ድረገጾች አጠቃቀም ጥንቃቄ ካልታከለበት የሚያስከትለው አደጋ የከፋ ነው ሲሉ መምህር አንዱዓለም ስጋታቸውን ያስቀምጣሉ። ማህበራዊ ሚዲያዎች ሰላምን ከመስበኪ ይልቅ መጣብህ ሄደብህ፣ አማራው በትግሬው ላይ፣ ትግሬው በኦሮሞ ላይ የተነሳበት አቃጠለው፣ በብዙ ደረጃ የምናየው ይህ ነው። ወጣቱ ሊያስብበት ይገባል። ሀገር ከሌለ ተምሮ መመረቅ፣ ሰርቶ ማደግ የለም። እቺ ሀገር አዛውንት የሚጦሩባት፣ ወጣት ሰርቶ የሚያተርፍባት፣ ህጻናት ቧርቀው የሚያርጉባት እንዲሆን የእያንዳንዱ ሰው ድርሻ አለው። ለሀገር ጥፋትም ድርሻ አለበት፣ ማንኛውም ሰው ለሀገር ልማትም ድርሻ አለበት። ስለዚህ በሀገር ጥፋት ላይ ድርሻ ያላችሁ ሰዎች እኔ እግዚአብሔር እንዳይቀየም እግዚአብሔር እጁ እንዳያነሳባችሁ ብትቆጠቡ የተሻለ ነው ብዬ አምናለሁ። በአንድነት አስተምሮታል ቦታቸው ላይ ደግሞ ያላችሁ ሰዎች ካላቸው አስፍታቸው አንድነትን መስበክ እንዳለባቸው አምናለ። አገራዊ ለውጡ እውን ከሆነ ወራት ተቆጥረዋል። ቤተ እምነቶቹና የሃይማኖት አባቶች የተገኘውን ለውጥ ተጠቅመው የተሰጣቸውን እምነታዊና አገራዊ ተልዕኮ እንዲወጡ በርካቶች ይጠይቃሉ። አዎ ለውጡ መጥቶ በአንድ ጊዜ ወደ ፍርድ ተፈለገበት ደረጃ ይደርሳሉ አይደርስም። ክፍተቶች አሉ፣ በትክክል ትክክል አሉ። አሁንም የሃይማኖት መሪዎች መናበብ፣ መቀናጀት ፈሪሃ አላህ ፈሪሃ እግዚአብሔር የሆኑ ሰዎች ተቋሙ ላይ በትክክል ተቀምጠው ህዝብን የማገልገልና ህዝብን የማስተማር ለሰው የመኖር ለፈጣሪያቸው ታዛዥ ሆነው ለሌሎች ሞዴል የመሆን ስራ መስራት አለባቸው። ያን መስራት ካልቻል ትውልድ ላይ የሚደርሰው ኪሳራ ከባድ ነው። አገር እንደ ሀገር እንዳትቀጥል የሚያደርጉ በጣም አደገኛ ነገሮች ይፈጠራሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደቡብ ወሎን ጨምሮ በሀገሪቱ በሚገኙ ሀገረ ስብከቶቿ ትግራይ ሰላምና አንድነት ዙሪያ ጉባኤዎችን እያካሄደች ትገኛለች። ጉባኤው ቤተ ክርስቲያኗ የተጣለባትን አደራ እንድትወጣ የማድረግ አቅም እንዳለው ተመልክቷል። ቤተ ክርስቲያኗ እንደ ቤተ ክርስቲያን በአምሳ ሁለት አህጉረ ስብከት ማለት በመላ ሀገሪቱ እና ይሄ የሀገሪቱ ውስጥ ሲያልቅ ደግሞ በውጭ በተበተኑ ልጆቿ ሁሉ ይህን ስልጠና ትሰጣለች። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ይሄ ጉዳይ ውይይት ቀጣይ ውይይት ሊካሄድበት የሚገባ አይመስልህም? አዲሱ የሚገባና የሚያስኬድ ነው። መስፍን ግሩም አድርጎ ዘግቧል። በስፋት ግን ባለ ጉዳዮቹን አቅርቦ ማነጋገር በጣም አስፈላጊ ነው። አስተያየቶቻችሁን ስጡ፣ ተሳተፉ። የተከበራቸዋል። አመሰግናለን መስፍን። ወደሚቀጥለው ዘገባ እናልፋለን። የመኖሪያ ቤቶች ችግር በኢትዮጵያ በኢትዮጵያ ከተሞች ያለውን ስር የሰደደ የቤት ችግር ለማርገብ መንግስት ሰባት አይነት አማራጮችን እንደሚከተል የቤቶችና ኮንስትራ የቤቶችና ኮንስትራክሽን ሚኒስትር ደኤታ አቶ ካሳሁን ጎፌ ያስታውቀዋል። አዲስ ቸኮል ተጨማሪ አለው። የተከበረ ባለው የከተሞች ቀን ላይ በቤቶች ችግርና መፍትሄዎቻቸው ዙሪያ ጥናታዊ ጽሁፍ ያቀረቡት ዶክተር ዘመንፈስ ገብረ እግዚአብሔር የከተማ ልማትና ቤቶች ሚኒስትር የቤቶች ችግርን ባቀደው ልክ እየቀረፈ አይደለም ብለዋል። አሁን ችግሩ ምንድን ነው? የተከማቸ ጉድለት አለ ባክሎግ የምንለው ማለት ነው። በየአመቱ የሚፈጠር ተጨማሪ ፍላጎት ደግሞ አለ። ስለዚህ የተከማቸውን ጉድለት ሳንቀርፍ ሌላ ተጨማሪ ጥያቄ ስለሚመጣ የቤት ግንባታ ፍጥነቱ ከዚህ በላይ መሄድ መቻል አለበት እና የከተማ ልማትና ቤቶች ሚኒስቴር ያስቀመጠው በየአመቱ 250 ሺህ ቤት በመገንባት 22 ሚሊዮን ቤቶችን ባቀርብ ችግሩ በተወሰነ ደረጃ ሊፈታ ይችላል የሚል ግብ ጥሎ መንቀሳቀስ ጀምረዋል። ነገር ግን የተያዘው ግብና የተከናወነው ስናይ የተራረቀ ነው። ስለዚህ ከቦታ አቅርቦት ከፋይናንስ ከግብአት ከአቅም ተያያዘ ምክንያት የታቀደውን ያህል እንኳን መገንባት ባለመቻሉ የቤት አቅርቦት ችግሩ ከጊዜ ወደ ጊዜ እየተወሳሰበ እንጂ እየተቀለለ ሊሄድ አልቻለም። መንግስት ባለፉት ዓመታት የኮንዶሚኒየም ቤቶች ግንባታን እንደ ዋነኛ የቤት ችግር መቅረፊያነት ይከተል እንደነበር በዶክተር ዘመንፈስ ጥናት ተመላክቷል። ሆኖም ኮንዶሚኒየም ብዙም አዋጪ ያልሆነባቸው ትናንሽ ከተሞችን ጨምሮ በ56 ከተሞች ላይ የኮንዶሚኒየም ግንባታ መጀመሩ ዘርፉን በፋይናንስ ችግርና ነዋሪዎች የኮንዶሚኒየም ቤቶችን ለመጠቀም ባሳዩት ውስን ፍላጎት የተነሳ እንዲቋረጥ መንስኤ ሆኗል ብለዋል። በአሁኑ ሰዓት ከአዲስ አበባና በከፊል ከሀረር በስተቀር በሌሎች ከተሞች የኮንዶሚኒየም ግንባታ በመላ ሀገሪቱ ተቋርጧል ብለዋል። ነገር ግን ያለ ጥናት በትናንሽ ከተሞች ሁሉ ኮንዶሚኒየም ግንባታ መጀመሩ ስህተት እንደነበረ ሁሉ ከፍተኛ የቤት ፍላጎት ባለባቸው ድሬዳዋና አዳማን በመሳሰሉ ትላልቅ ከተሞች ጭምር የኮንዶሚኒየም ቤት ግንባታ እንዲቋረጥ መደረጉም ስህተት ነበር ብለዋል። እነኝህን ችግሮች ለመቅረፍ መንግስት ሰባት አማራጮችን አዘጋጅቶ እየሰራ ነው ይላሉ የከተማ ልማትና ኮንስትራክሽን ሚኒስትር ዴታ አቶ ካሳንጎፌ ዋናው ጉዳይ ከተሞቹ ጋም፣ ክልሎቹም ጋ፣ እኛም ጋር ቤት ስንል ቀድሞ አእምሯችን ውስጥ የሚመጣው ኮንዶሚኒየም የሚለው አማራጭ በመሆኑ ማህበራት ቅድም ተብለዋል። ማህበራት ላይ በደንብ አሁንም ቆመ ብለን ማሰብ ያለብን ማህበራት ቤት መቅረቡ በጣም ትክክለኛና ዓለም የሚጠቀመ ነው። ችግር አይደለም እሱ ሪሊ ማህበራት አሁን ቤት መሬት ካገኙ በኋላ ቤቱን እየገነቡበት ነው ወይ ተብሎ ከታሰበ ግን ኦዲት ይደረግ ትልቅ ቻለንጅ ነው። ለቤት ጥያቄ መሬት የምናቀርብ ከሆነ ዋጋ የለውም። ለቤት ጥያቄ ቤት ነው መቅረብ ያለበት። ቤት እንዴት ይቅረብ የሚለውም በተለያዩ ሞዳሊቲዎች ሚኒስቴር መስሪያ ቤታችን እየሰራ ነው ያለው። ከዚህ ውስጥ ስምንተኛው ሞዳሊቲ ሊሆን ይችላል። ኦልሞስት በገንዘብ ሚኒስቴርም ተቀባይነት ያገኘው እናቱ አበበ ያጠኑት ጥናት ፐብሊክ ፕራይቬት ፓርትነርሺፕ ወይም የመንግስትና የግል አጋርነት በሚለው ሞዳሊቲ ጥናት አጥንተን ጥናቱን ጨርሰናል ጥናቱን ከገንዘብ ሚኒስቴር ጋር ጋ አድርገናል ይህንን ጥናት በአዲስ አበባ እንጀምርና ተግባራዊ ማድረግ ወደ ክልል ከተሞች እንሄድ ነው የግሉ ባለሀብት የሀገር ውስጡም የሀገር ውጭውም በስፋት ቤት የማቅረቡ ስራ ላይ ካልተሳተፈ መንግስት መሬትና መሰረተ ልማት እያቀረበ የውጭውና ሀገር ውስጥ ባለሀብት ደግሞ ገንዘብ እውቀት ክህሎት ቴክኖሎጂ ይዞ እየመጣ አብሮ ማልማት ካልተቻለ በመንግስት ጥረት ብቻ የኢትዮጵያን ሀውሲንግ ችግር ይቀርፋል ብሎ መገመት የዋነትም ጭምር ስለሚሆን እሱን እየሰራን ያለ ነው በቅርብ ወራት ውስጥ ወደ ኢንተርናሽናል ቢድ ወጥተን ውድድርና ጨረታ ተካሂዶ በዛ ደረጃ ለማቅረብ ሞከራ እየተደረገ ነው ይሄ ሞዳሊቲ ክልከላ የለውም ለሁሉም ከተሞች ሊሰራ ይችላል ሳይኮሎጂካሊ መዘጋጀት የሚጠቅም ነው ይመስለኝ ነገር ግን አዲስ አበባ ላይ ሞክርና እናወርድ ወደ ክልል ከተሞቹ እያለ ነው ሁለተኛው የጆይንት ቬንቸር ነው ጆይንት ቬንቸር ያው አዲስ አበባ ውስጥ ለጋህር አካባቢ የተጀመረው አይነት ማለት ነው። መንግስት መሬት በማቅረቡ ምክንያት ላንድ ቫሊዩ ተሰልቶ የላንድ ቫሊዩ የሚያወጣውን ያህል ከህንፃ ግንባታው መንግስት ፐርሰንት አግኝቶ የውጭ ባለሀብት ነው አሁን የገቡት የሀገር ውስጦቹም ከቻሉ እኛ ባለሀብት በሀገር ውስጥና ውጭ በሚል ሳይከፋፈል ወስዶ የሚያለሙበት እና መንግስትም የሀብት ከተሞቹም የሀብትና የጥሪት ባለቤት የሚሆንበት ሞዳሊቲ የተጀመረ አለ። እሱን ለሀውሲንግ ለመዋልም ጥረቶች እያደረግና ያለ ነው። ከሚኒስቴር መስሪያ ቤቱ ጋር በመቀናጀት ጥናቱን እያጠና የሚገኘው የፖሊሲ ጥናትና ኢንስቲትዩት ባለሙያው ዶክተር ዘመንፈስን በምክር ሀሳቦቻቸው የጠቆማቸው ሌሎች መፍትሄዎችም አሉ። አንዱ የጋራ መኖሪያ ቤቶች ግንባታ ነው። ሁለተኛ ቤት ህብረት ስራ ማህበራት ናቸው። ሶስተኛ የሪል ስቴት አልሚዎች ናቸው። ሌላኛው የግል ዘርፉ በኪራይ መልክ የሚያቀርባቸው ቤቶች ናቸው። ሌላው በመንግስትና በግል ሀብት ሽርክና ይቀርባሉ ተብለው የተቀመጡ የቤት አማራጮች አሉ። ከነዚህ በዋናነት የቤት አቅርቦት ችግሩ እየፈቱ ያሉት አንዱ የጋራ መኖሪያ ቤት ግንባታ ነው። ሁለተኛው በግል የሚቀሩ በሰርቪስ መልክ ወይም በግቢ መልክ የሚከራዩ የቤት አማራጮች ናቸውና እነዚህም ቢሆኑ ከህብረተሰቡ የመክፈል አቅም ጋር ሲነጻጸር ተደራሽ ናቸው ብሎ መውሰድ አይቻልም። በጥናታዊ ጽሁፉ በተካሄደ ውይይት በርከት ያሉ ጥያቄዎች ተነስተው ነበር። ከተነሱ ጥያቄዎች አንዱ የቤቶች ዋጋ መናር አንዱ ነበር። በአሁኑ ሰዓት አዲስ አበባ ላይ ያለው የቤት ዋጋ በአውሮፓና አሜሪካ ካሉ በርካታ ከተሞች የበለጠ ነው። ይህንን ለማስተካከል ምን መደረግ አለበት የሚል ነበር። አቶ ዘመንፈስ እንዲህ ብለው ነበር። ዋጋ ወደ ኋላ መመለስ ከባድ ቢሆንም ግን ባለበት እንዲረጋጋ ለማድረግ አንዱ መደረግ ያለበት አቅርቦትን መጨመር ነው። የፍላጎትና የአቅርቦት መጣጣም ሲመጣ የዋጋ መረጋጋት ይመጣል። ሁለተኛው የተስፈኝነት ወይም ስፔኩሌሽን የምንለው ነገርም የራሱ ሚና አለው። ምክንያቱ የቤት ዋጋ ከጊዜ ወደ ጊዜ ይጨምራል እንጂ አይቀንስም በማለት ሀብቱን ቤት ላይ ለማዋል የመፈለግ እና ከሚገባው በላይ የማከማቸት ነገሮችም ካሉ እነዚህ እነዚህ ነገሮች መስተካከል መቻል አለባቸው። ሌላ የቤት አቅርቦትን ለመጨመር የሚደረገው ማትጊያ ና ማበረታቻ ያክል የቀረቡ ቤቶች በአግባቡ እና በተደራሽ ዋጋ ለህብረተሰቡ እንዲደርሱ ማድረግ የሚያስችል ተጽዕኖና የህግ ማዕቀፍም ያስፈልጋል ና በዚህ መልኩ ማረጋጋት ይቻል ይሆናል ብዬ ነው ወስዱ። የቤት ዋጋ ንረቱ ግን በአዲስ አበባ ብቻ ሳይሆን በእስያ ና ላቲን አሜሪካ ሀገራትም የሚስተዋል ችግር መሆኑን የዩኤን ሀቢታት የተባለ ግብረሰናይ ድርጅትን ወክለው ጥናት ያቀረቡት ክላውዲዋቸውን የተባሉ ባለሙያም ተናግረዋል። የቤት ዋጋ ንረት ለኢንቨስትመንትም እንቅፋት ይሆናል ያሉት ዶክተር ዘመንፈስ የፋብሪካ ሰራተኞች ውድ ቤቶችን ለመከራየት ከተገደዱ ከቀጣሪዎቻቸውም የሚጠይቁት ክፍያም እንዲ ና ኢትዮጵያ ላይ መዋለ ንዋይን ማፍሰስ ውድ እንዲሆን ያደርጋል ብለዋል። በአሁኑ ሰዓት የቤት ባለቤት መሆን ለሚፈልጉት የግዴታ ቁጠባ ቢጀመር የሚል ሀሳብም ከተሳታፊዎች ተነስቶ አቶ ዘመንፈስ እንዲህ ብለው ነበር። ይሄ ፎርስድ ሴቪንግ ሪኮመንዴሽናችን ላይ ያስቀምጠነዋል። ምክንያቱ ከሰራተኛው ና ከአሰሪው የሚቆጠብ ነገር ሲኖር ሳታውቅ የቤት ባለቤት ልትሆን ትችላለ ግን አዲስ አይነት የሃውሲንግ ፈንድ ነው የምናቋቁመው ወይስ እስካሁን ያለው የተቀጣሪ የጥሮታ መዋጮ ጥቅም ላይ ሊውል ይችላል የሚለው ነገር ሪኮመንዴሽን ላይ ብንመጣበት ነገር መነሳቱ ግን ትክክል ነው። መድረኩ የበርካታ ከተሞች ከንቲባዎች እና ከፍተኛ አመራሮች እንዲሁም የዩኒቨርሲቲ ምሁራን የተሳተፉበት ነበር። የካቲት ስምንት የነበረው መክፈቻ ሳይጨምር ከየካቲት ዘጠኝ እስከ አስራ ሶስት ቀን በሚከበረው የከተሞች ቀን በአጠቃላይ ሀያ ጥናታዊ ጽሁፎች የሚቀርቡ ሲሆን የጥናት ዘርፎቹን በአራት አጀንዳዎች ማለትም የከተማ ስራ ዕድል ፈጠራና ምግብ ዋስትና፣ የከተማ ፕላንና የመሬት ልማት ማኔጅመንት፣ የቤቶች ልማት፣ የከተሞች መሰረተ ልማት እንዲሁም የከተማ ጽዳት አረንጓዴ ልማትና የከተሞች መልካም አስተዳደር በሚሉ የተከፋፈሉ መሆናቸውን ከተዘጋጀ ተዘጋጀ መራግብር መረዳት ችለናል። ለአሜሪካ ድምፅ ራዲዮ የተዘጋጀው ዘገባ አዲስ ቸኮል ነኝ ከጅጅ ጋር። አዲስ ቸኮልን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ስፖርት ነው። አዘጋጅና አቅራቢ ሶሎሞን ክፍሌ እንደምን አምሽታችሁ ልናል፣ የተከበራችሁ አድማጮቻችን። በአትሌቲክስ ኢትዮጵያዊው ወጣት ሳሙኤል ተፈራ በሞሮኮው ሂካም ኤልጉሩዥ ለ22 ዓመታት ተይዞ የቆየውን የአዳራሽ ውስጥ 1500 ሜትር ክብረ ወሰን ሰበረ። አያና ሰዳትና ጉቴኒ ሾኔ ደግሞ በዙሪክ ማራቶን የስፍራውን ሬኮርድ በማሻሻል አሸንፈዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ወጣቱ ሳሙኤል ተፈራ ላለፉት 22 ዓመታት በሞሮኳዊው ሂካም ኤል ጉሩጅ ተይዞ የቆየውን ሬኮርድ ቅዳሜ ዕለት የሰበረው በርሚንግሃም ላይ ነው። በዚህ ውድድር ያሸንፋል ተብሎ በብዙዎች ግምት ተሰጥቶት የነበረው ግን ዮሚፍ ቀጀልቻ ነው። 200 ሜትር ሲቀራቸው ሳሙኤል በሚያስገርም ሁኔታ ተስፈንጥሮ ወጣና 1500 ሜትር በ3 ደቂቃ ከ31 ነጥብ 04 ሴኮንድ አጠናቀቀ። በዚህም ሂካሜል ጉሩዥ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም ስቱትጋርት ጀርመን ላይ ያስመዘገበውን 33118 አሻሽሏል። ዮሚፍ ቀጀልቻ በ33158 ሁለተኛ ሲሆን፣ እንግሊዛዊው ጆሽ ኬር በ33572 ሦስተኛው ኢትዮጵያውያኑ አያና ሰዳትና ጉቴንሾኔ በ35ተኛው የዙሪክ ማራቶን ድል የተቀዳጁበትን ዜና ደግሞ ላስከትል። በወንዶቹ የ22 ዓመቱ አያና ሴዳት ያሸነፈው የኮርሱን ሬኮርድ በማሻሻል 20636 ነው። አንድ ደቂቃ ከ07 ሴኮንድ አንስቶለታል። በተመሳሳይ በሴቶቹ ያሸነፈችው ጉቴንም ከኮርሱ ሬኮርድ አንድ ደቂቃ ከ06 ሴኮንድ ላጭታለት ነው በ22429 የገባችው። በነገራችን ላይ በዙሪኩ ማራቶን የኢትዮጵያ አትሌቶች በሴቶቹ ከአንደኛ እስከ አራተኛ በወንዶቹ ከአንደኛ እስከ ስድስተኛ ያሉትን ስፍራዎች ተከታትሎ በመግባት ማሸነፋቸው ተደናቂ አድርጓቸዋል። በወንዶቹ ቁልፍ እንቅስቃሴ የታየው በመጨረሻው ኪሎ ሜትር ላይ ነው፣ አያና ማጥቃት በጀመረበት ወቅት ማለቴ ነው። ዳንኤል ኪቤት ከኬንያ መጀመሪያ ወደ ኋላ ሲቀር በላይ አሰፋና ብርሃኑ በርጋ አያናን በቅርበት ተከተሉ። እስከ መጨረሻው ድረስ ግን ፍጥነታቸውን መቀጠል አልቻሉም። አያና ጥሏቸው ገባ። ባለፈው ዓመት ባርሴሎና ላይ ያስመዘገበውን የግሉን ፈጣን ሰዓትም አሻሻለ። በሴቶቹ የማሯሯጡ ኃላፊነት የተሰጠው ለስፔኑ ማራቶን ሯጭ ሮጀር ሮካ ነበር። የወቅቱን 22535 ክብረ ወሰን ለመስበር ነበር የታለመው። ግማሹ ላይ ስምንት የኢትዮጵያ ሯጮች ነበሩ። ከዚያ ሶስቱ ወደ ኋላ ቀሩ አርባኛው ኪሎ ሜትር ላይ ከጥሩነሽ ዲባባ ጋር አብራ የምትለማመደው ጉቴኒ ሾኔ ሌሎቹን በ12 ሴኮንድ አስከትላ መሮጥ ያዘች እንዲያውም በመጨረሻው ላይ ፍጥነቷን ጨምራ በ2429 በአንደኝነት አጠናቀቀች በትላንቱ የሆንግ ኮንግ ማራቶን ደግሞ የሴቶቹን ቤላሩስ የወንዶቹን ኬንያ አሸንፈዋል ቮላ ማዙሮናክ ባለፈው ዓመት የአውሮፓን ማራቶን አሸንፋለች። በ2016 ኦሊምፒክ በአምስተኛነት አጠናቃለች። ትላንት በ2 26 13 አንደኛ። በወንዶቹ የ32 ዓመቱ ኬንያዊ ባርናባስ ኬፕቱም አሸንፏል። በኢትዮጵያዊው መላኩ በላቸው ከ2017 ዓ ም ጀምሮ ተይዞ የቆየውን የኮርሱን ሬኮርድ 2 10 31 ም አሻሽሏል። በሌላ የሩጫው ስፖርት ዜና በዱባይ ማራቶን የቦታውን ክብረ ወሰን የሰበረው ጌታ ነሞላ ስለ ወደፊት እቅዱ ይናገራል። ከአዲስ አበባው ዘጋቢ ከግርማቸው ከበደ ጋር አጭር ቆይታ አድርጓል። ሁለት ሰዓት ሶስት ደቂቃ ሰላሳ አራት ሰከንድ። ይህ ጌታ ነሞላ ከሶስት ሳምንታት በፊት የዱባይ ማራቶንን ለማሸነፍ የወሰደበት ጊዜ ነው። ይህ ደግሞ በመጀመሪያ ማራቶኑ ፈጣን ሰዓት ያስመዘገበ አትሌት ያደርገዋል። ሆኖም ስኬቱ ይህ ብቻ አይደለም። Di tanah berdua አርባ ሁለት ኪሎ ሜትር ከመቶ ዘጠና አምስት ሜትሩን ለመሮጥ የወሰደበት ጊዜም የዓለም ስምንተኛው የማራቶን ፈጣን ሰዓት ነው። የአምስት ሺህ ሜትር የኢትዮጵያ ብሔራዊ ክብረውሰን ባለቤቱ ጌታነህ በሀገር ውስጥና ዓለም አቀፍ ውድድሮች ወጥ የሆነ ብቃት አያሳይም በሚል ትችት ቢቀርብበትም በዱባይ ድል ማድረጉ ወደፊቱን የሚለውጥ እንደሆነ በተለይ ለአሜሪካ ድምጽ ተናግሯል። በጣም ደስ የሚል ነው። እኔ ምናልባት ከዚህ በፊትም የተሻለ ፐርፎርማንስ ላይ ነበር። ከአጋጣሚዎች እየሆኑ መድባቸው ውድድሮች ላይ ያናያል። ብዙም እንዳሁኑ ስኬታማ አልነበርኩም። አሁን ላይ ባለው ያለ ዱባይ ማራቶን ቢስ ሰዓት መሮጤ ለእኔ ትልቅ ነገር ነው። ከዚህ የበለጠ ሰርቼ የተሻለ መሮጥ እንደምችል ራሴን ያየሁበት ውድድር ነው። ደስ ይላል። በአምስት ሺህ ሜትር ውድድሮቹ የሚታወቀው ጌታነህ የዱባይ ማራቶንን ከማሸነፉ በፊት በሪያድ ግማሽ ማራቶን አንደኛ በመውጣት ሁለት መቶ ስልሳ ሰባት ሺህ የአሜሪካ ዶላር የሽልማት ገንዘብ መውሰዱ ይታወቃል። እነዚህ የጎዳና ላይ ውድድሮች ስኬቶች ግን ቢያንስ ከመም ውድድሮች እንደማያርቁት ያስረዳል። አሁን ላይ ቀጣይ ያለውን ኦሎምፒክ ላይ እግዚአብሔር ከረዳ እኔ በማራቶን መሳተፍ ነው የምፈልገው። ዓለም ሻምፒዮና ግን ከተሳካልኝ ሁለቱም ቦታ ላይ ነው አስር ሺ እና አምስት ሺ ሞክሬ ትራክ ላይ መሮጥ ፈልጋለሁ። በዱባይ የቦታውን ፈጣን ሰዓት ያስመዘገበው ጌታ ነ የዓለም ክብረ ወሰን ስለ ማሻሻል ያለውን ሀሳብም ለአሜሪካ ድምጽ ሰጥቷል። ለሪከርድ መወሰን ይከብዳል። የመጀመሪያ ውድድር ነው ገና የተለያዩ የማራቶን ውድድሮችን ከሞከርኩ በኋላ ራሴን ማይበት ስለ ሪከርዱ ማሰብበት ይሆናል እንጂ አሁን ላይ በመጀመሪያው ማራቶን ስለ ሪከርድ አመሰግናለሁ። ግርማቸው ከበደ ነበር ከአዲስ አበባ። በእግር ኳስ የሳውዲ አረቢያው ልዑል አልጋዋራሽ ሞሐመድ ቢን ሳልማን የእንግሊዙን ማንቸስተር ዩናይትድ በሦስት ነጥብ ስምንት ቢሊዮን ፓውንድ ሊገዙ ነው ተብሎ የቀረበውን ዘገባ የማስታወቂያ ሚኒስትራቸው አስተባብለዋል። ጭምጭምታው የተሰማው ባሳለፍነው ሳምንት ማብቂያ ሲሆን ማንቸስተር ዩናይትድም ለሽያጭ አልቀረብንም ብሏል። አሜሪካውያን ባለሀብቶች እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ.ም ላይ ማንቸስተር ዩናይትድን የገዙት በ790 ሚሊዮን ፓውንድ እንደነበር ይታወሳል። ይህ በእንዲህ እንዳለ በፕሪሚየር ሊጉ 51 ነጥብ ይዞ በአራተኛነት ደረጃ ላይ የተቀመጠው ማንቸስተር ዩናይትድ አዲስ አሰልጣኝ ካገኘ ጊዜ ጀምሮ ጥሩ እየተንቀሳቀሰ ነው። የዚያው ከተማ ተቀናቃኙ ማንቸስተር ሲቲ ነው ግን በ65 ነጥብና በ54 የጎል ክፍያ ሰንጠረዡን የሚመራው ሊቨርፑል በተመሳሳይ 65 ነጥብና 44 የጎል ክፍያ ሁለተኛ ነው። ቶተናም ሆትስፐር በ60 ነጥብ ሶስተኛ ላይ ይገኛል። አርሰናልና ቼልሲ ሁለቱም በ50 ነጥብ በጎል ክፍያ ተበላልጠው አምስተኛና ስድስተኛ ናቸው። ካለን ጊዜ አንጻር የምሽቱን ዝግጅት በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደና ቆዩ። ሰሎሞንንና ተባባሪ ያዘጋጁን ግርማቸው ከበደን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍሪካ ነክ ርዕሶች ይቀጥላል። የግብፅን ሕገ መንግሥት ለማሻሻል የሀገሪቱ ፓርላማ በሙሉ ድምፅ መስማማቱ ተገልጿል። በምክር ቤቱ ውሳኔ መሠረት በፕሬዚደንቱ ላይ የተጣለው የሥልጣን ዘመን ገደብ ያከትማል የተባለው ማሻሻያ ሥራ ላይ ከዋለ የአሁኑ ፕሬዚደንት አብዱልፋታህ ኤልሲሲ በአውሮፓ የዘመን አቆጣጠር እስከ 2034 ዓ ም ድረስ መንበራቸው ላይ እንዲቆዩ ይፈቅዳል። ለተጨማሪ አስራ አምስት ዓመታት መሆኑ ነው። የዚህ በአውሮፓ የዘመን አቆጣጠር በ2013 ዓ ም የወጣውና ላለፉት ስድስት ዓመታት እየሠራ የሚገኘው የግብፅ ሕገ መንግሥት ለውጥ በመጪዎቹ ወራት ውስጥ ለውሳኔ ሕዝብ ይቀርባል ተብሎ እንደሚጠበቅ ሪፖርተራችን ኤድዋርድ ዴራንያን ከካይሮ ዘግቧል። ዝርዝሩን አዳነች ፍስሐዬ ለአፍሪካ ነክ ርዕሶቿ አዘጋጅተዋለች። برلمانيا اعلن رئيس مجلس النواب علي عبد العال موافقه اغلبيه اعضاء المجلس على يا جبس يا بريزيدان تاويو يا سراجيزي باكتمو يوكتو بريزيدنت عبد الفتاح السيسي سيسي ان دور باكوداتر سكولت الشي سلا سلطان لاي يو بمياس تلمانجد اندي شاشال يا جبس مكربت بومودمز موسون يا هاجر تلفزيون سريتشت زجبوال የሀገሪቱ ሕዝብ በምክር ቤት ውሳኔ ላይ ያለው አመለካከት ድብልቅ ነው። ብዙ ወጣቶች በለውጡ ላይ የቁጥብነት ስሜት ሲያንጸባርቁ፣ በዕድሜ የገፉት ግብፃውያን ግን የጊዜ ገደብ የሌለው ፕሬዝዳንታዊ ስልጣንን የመቀበል ዝንባሌ አንጸባርቀዋል። እንደ አውሮፓ አቆጣጠር በ1952 ዓ ም የተካሄደው አብዮት የሀገሪቱን ንጉሳዊ አገዛዝ ካስወገደበት ጊዜ አንስቶ ወደ ነበረው ሁኔታ መመለስ ማለት ነው። እንደ አውሮፓ አቆጣጠር በ1952 ዓ ም የተካሄደውን አብዮት ካነሳሱት መካከል አንዱ የነበሩት ፕሬዚደንት ጋማል አብደል ናስር እንደ አውሮፓ አቆጣጠር ከ1954 ዓ ም አንስቶ በሞት እስከተለዩበት 1970 ዓ ም ድረስ ስልጣን ላይ ቆይተዋል። ከሳቸው በኋላ ፕሬዚደንት የሆኑት አንዋር ሳዳትም እንደ አውሮፓ አቆጣጠር በ1981 ዓ ም በጽንፈኛ እስላማውያን እስከተገደሉበት ጊዜ ድረስ ስልጣን ላይ ነበሩ። ምክትል ፕሬዚደንት የነበሩት ሆስኒ ሙባረክ እሳቸውን ተክተው ከስምንት ዓመታት በፊት በተነሳው አብዮት ከስልጣን እስከተወገዱበት ጊዜ ድረስ ለ ሰላሳ ዓመታት ያህል ገዝተዋል። በማህበረሰቦች መካከል ያለውን የፖለቲካ ሁኔታ የሚያጠኑት ሰይድ ሳዴቅ ብዙ ግብፃውያንን የሚያሳስበው በአካባቢው ሊኖር የሚችለው ያለመረጋጋት ሁኔታ ነው ስለሆነም የጸጥታ ደህንነትና መረጋጋት የሚያመጣላቸውን ፕሬዚደንት ነው የሚፈልጉት ይላሉ ሴድ ሳዴቅ ግብፅ ባልተሳካላቸው ሀገሮች የተከበበች ናት ሊቢያን ሱዳንን ጋዛ ባለው ሐማስን በመሳሰሉት ጎረቤት ሀገሮች ተከባለች እነዚህ ሀገሮች ሁሉ ችግር ላይ ነው ያሉት በፋርስ ባሕረ ሰላጤ ሀገሮችም ውጥረት ሰፍኗል ብዙ ሕዝቦች ጠንካራ መሪን እየተመኙ ነው። አልሲሲን የጸጥታ ደህንነታቸውን ያመጡላቸው መሪ አድርገው ስለሚያዩ የመረጋጋቱን ሁኔታ እንዲቀጥሉላቸው ይፈልጋሉ። ሳዴክ አያይዘውም አልሲሲ ሳይታሰብ ከፖለቲካው መድረክ ቢሰወሩ ግብጻውያን ምናልባት የክልሉን አለመረጋጋት ሊያመጣ ከሚችለው ሲቪል መሪ ይልቅ ከወታደራዊ የፖለቲካ ክፍል የሚመርጡ ይመስለኛል። በይሩት ባለው የአሜሪካ ዩኒቨርሲቲ የፖለቲካ ሳይንስ የሚያስተምሩት ሂላል ካሻን በበኩላቸው በክልሉ ያሉት የአረብ ሀገሮች ገዢዎች ሁሉ ለረጅም ጊዜ በስልጣን ላይ የመቆየት ባህል አላቸው ይላሉ። በግብፅም ሆነ በተቀሩት የአረብ ሀገሮች ምርጫዎች የሚካሄዱት በስልጣን ላይ ያሉትን ለመደገፍ ነው። በመሰረቱ ትመርጣለ ማለት ሳይሆን ያለውን ስርዓት ማጽደቅ ነው የሚሆነው በአረብ አገሮች ባህል ባለሥልጣኖችን የሚገዳደሩበት ምክንያት የለም። ገዢዎቹ ታዛዥነትን ይጠብቃሉ። በዘልማድ ለባለሥልጣኖችና ለስልጣን መተግበር አድናቆት አለን። መሰረቱ ዩናይትድ ስቴትስ የሆነው ፍሪደም ሃውስ ባወጣው ዘገባ መሠረት ካለፉት 15 ዓመታት ወዲህ የዲሞክራሲ ሁኔታ በዓለም ዙሪያ ወደ ኋላ ተመልሷል። ሄላል ካሻን በበኩላቸው በመሰረቱ የአረቡ ዓለም ዲሞክራሲን አስመልክቶ በአውሮፓ የታየውን አይነት መሰረታዊ ለውጥ ተከስቶበት አያውቅም ይላሉ። በአውሮፓ ለውጥ እንዲመጣ የቻለው በመጀመሪያ ደረጃ በምክንያታዊነት ዘመን ማለትም በህዳሴው ዘመን ምክንያት ነው። ከዚያም የኢንዱስትሪው አብዮት ያረጀውን ስርዓት አስወግዶና የህብረተሰቡን የአከፋፈል ዘርፍ አክትሞ በጥቅም ላይ የተመሰረተ አዲስ የፖለቲካ ማህበረሰብ ለመፍጠር ችሏል። ዲሞክራሲያዊ ስርዓት ለመመስረት የሚያስፈልገው ቁልፍ ነገር አብሮ በመስራት የሚያምን የፖለቲካ ማህበረሰብ ሲኖር ነው። በአረቡ ዓለም ግን እንዲህ አይነት ነገር ሆኖ አያውቅም። ግብፅ ህገ መንግስታዊ ለውጥ እንደምታደርግ የአረቡ ዓለም ሚዲያ ሲዘግብ ብዙም ነቀፌታ ሲያክል አልታየም። የምዕራቡ ዓለም የዜና አውታሮች ግን ከፍተኛ ቁጣ አንጸባርቀዋል። በአረብ ሀገሮች ዙሪያ ያሉት ገዥዎች በዘልማድ ለረጅም ጊዜ ስልጣን ላይ የቆዩ ናቸው ይላሉ ሳድቅና ካሻን። ለምሳሌ የኦማኑ ሱልጣን ለ49 ዓመታት ያህል ስልጣን ላይ ናቸው። የቀድሞው የሶሪያ ፕሬዚደንት ሓፌዝ አልአሳድ ለ30 ዓመታት ያህል ከገዙ በኋላ ነው በሞት የተለዩት። የቀድሞው የሊቢያ መሪ ማዕመር ቃዳፊ ለ42 ዓመታት ያህል ገዝተው ነው በአመጽ የተወገዱት። የቀድሞው የየመን ፕሬዝደንት አሊ አብደላ ሳልሕ ለ ሰላሳ ሶስት ዓመታት ያህል ስልጣን ላይ ነበሩ። የኢራን ፍጹማዊ መሪ አያቶላ አሊ ሃሚነይ ለ30 ዓመታት እየገዙ ናቸው። አድማጮች የግብፅ ምክር ቤት የሀገሪቱን ህገ መንግስት የፕሬዝደንት የስራ ጊዜ ገደብን በሚያከትም መልኩ ለማሻሻል በሙሉ ድምፅ ስለማጽደቁ የተቀነበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩ። ነው አዳነችን አመሰግናለሁኝ ለአፍሪካ ነክ ርዕሶች ዘገባዋ። አሁን አጠራጠር ያሉ መረጃዎችን ላካፍላችሁ አንድ የዩናይትድ ስቴትስ ዶላር 28 ብር ከ26 ሳንቲም ነው የተመነዘረው ዛሬ። የኢትዮጵያ ብሔራዊ ባንክ ባለፈው አርብ የካቲት 8 ባወጣው የምንዛሬ ዝርዝር መሰረት ነው። የመሸጫው ዋጋ ማለት እርሶ ዶላር ከፈለጉ የኢትዮጵያ ብሔራዊ ባንክ የሚሸጥሎት በ28 ብር ከ84 8 ሳንቲም ነው። ሌሎች ዝርዝር የሆኑ የምንዛሪ ተመኖችን ይዟል። የኢትዮጵያ ብሔራዊ ባንክ ወደ 18 የሚሆኑ ምንዛሪዎች አሉት። www.nbe.gov.et ላይ ቢገቡ ሙሉውን ዝርዝር ያገኛሉ። ነገ ማክሰኞ የካቲት 12 2011 ዓ ም አዲስ አበባ ከፊል ደመናማ እንደምትሆን ከኢትዮጵያ ሜቴሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛው ሙቀት የአዲስ አበባ 28 ነው፣ ዝቅተኛው 11 ዲግሪ ሴልሽየስ ነው። የኢትዮጵያ ሜቴሮሎጂ ኤጀንሲ ዛሬ ያወጣው ትንበያ ነው ይሄ። ኢትዮሜት ጂኦቪ ኢቲ ላይ ብትገቡ ከ23 የተለያዩ ኢትዮጵያ ግዛቶች የተሰባሰቡ መረጃዎችና ትንበያዎችን ማግኘት ትችላላችሁ። ክቡራትና ክቡራን አድማጮች በነገራችን ላይ የየዕለቱን ስርጭቶቻችንን በፌስቡክ በቀጥታ ስርጭት ያዳምጡ። በተጨማሪም ከዌብሳይታችን የዛሬን ስርጭት በቀጥታ እንዲሁም ያለፉ ስርጭቶችን ከክምችት እያወጣችሁ ማዳመጥ ትችላላችሁ። ዛሬን በታሪክ ውስጥ መለስ ብለን ስንመለከት የዛሬ 687 ዓመት ዛሬ በ1324 ዓ.ም ማለት ነው አምደጽዮን ቀዳማዊ የኢትዮጵያ ንጉሥ ሆነው በዙፋን ተቀመጡ። የመጀመሪያዊቱ የእንግሊዝ ንግሥት ሜሪ ቱዶር የተወለደችው ዛሬ የዛሬ አምስት መቶ ሦስት ዓመት ነበር። ሜሪ ቱዶር የምትታወቀው በፕሮቴስታንት እምነት ተከታዮች ላይ ባካሄደችው ጅምላ ጭፍጨፋ ነበር። በዚያ ምክንያት ብላዲ ሜሪ ጨፍጫፊዋ ሜሪ ተብላ ትታወቃለች። እንዲሁም የፕሮቴስታንት ለውጥ አባት ጀርመናዊው ማርቲን ሉተር የሞቱት ዛሬ የዛሬ አራት መቶ ሰባ ሦስት ዓመት ነበር። ታላቁ ጣሊያናዊ ሳአሊ ገጽ ቀራጺና የከተማ ንድፍ አውጪ ሚኬል አንጀሎ ቡናሮቲ የሞተውም ዛሬው ነው። ዘጠነኛ የቱ ደቃቃ ፕላኔት ፕሉቶም የተገኘችው ዛሬ የዛሬ 89 ዓመት ነበረ። ክቡራትና ክቡራን አድማጮች ነገ የካቲት ዐሥራ ሁለት በኢትዮጵያ በሐዘን የሚታስብበት ቀን ነው። ነገ ከተጨማሪ ዝርዝርና ዘገባዎች ጋር እንመለሳለን። ቻይና ውስጥ ሆነ እርሶ ከሚሊዮን ሰው አንዱ ከሆኑ እንደ እርሶ አይነት 1300 ሰዎች አሉ ማለት ነው። ወደ ተከታዩ የዝግጅታችን ማጠናቀቂያ ሙዚቃ ልምራችሁ። መስፍን በቀለና ታደለ ሮባ ወደ ሀገር ቤት ይላሉ። እስከዚያው ድረስ በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባትና አዲሱ አበበነን አብራችሁን ስለ ቆያችሁ እናመሰግናለን። አድማ የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው ወደ ሀገር ቤት እያለን ከመስፍን በቀለና ከታደለ ሮባ ጋር እንተዋችሁ። ጤና ይስጥልኝ።